የቀይ ባህር አፋር ህዝብ ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሀሮን ዛሬ በሰጡት ጋዜጣዊ መግለጫ እንዳመለከቱት የተባበሩት አረብ ኤሚሬትስ አየር ኃይል በሲቪል የአካባቢው ነዋሪዎች ላይ ጉዳት እያደረሰ ነው ብለዋል። በአሁኑ ጊዜ በአሰብ ኤርፖርት ሆነ ወደብ አካባቢ ከፍተኛ የኢማራት የባህር ኃይልና አየር ኃይል ይገኛሉ። ደማ ያደረሰው እንግዲህ የአረብ ኤማራት አየር ኃይል ነው ባለፈው እሁድ ከጠዋቱ አስር ሰዓት ተኩል ነው የደረሰው እና ስድስት ሰው ቁስሎ አንድ ሰው ሞተዋል። ከዛ ደግሞ በ2016 ኦክቶበር 15 ላይ ደግሞ እንደዚሁ አንድ አምስት የመሆኑ ሞቶ ከአራት በላይ ቁስለዋል። በአጠቃላይ ወደ ሀያ የመሆኑ የቀይ ባህር አፋር በዚህ ሰለባ ሊሆን ችለዋል። ሊቀመንበሩ አቶ ኢብራሂም ሀሮን አያይዘውም የተባበሩት አረብ ሀገሮች በመሰረቱት ወታደራዊ ካምፕ ምክንያት ከ10000 በላይ የአካባቢው ጨው አምራች ገበሬዎች ያለምንም ካሳ እየተፈናቀሉ እንደሆነ ይገልጻሉ። ድሮ ከአዲስላስ ጊዜ ጀምሮ የተሰራ የጨው መሬት ነበር። ሌላ ደግሞ የአፋር ባህላዊ ጥቅም እና የኢኮኖሚ ምንጭ የነበሩ የዘምባባ ዛፍ አካባቢ ከ15 ኪሎ ሜትር በላይ ነው የነዛ የጨው ቦታ የጠፋው። የነዛ ደግሞ እስካሁን ድረስ ተፈናቅሎ ወደየ ጀቡቲ፣ ኢትዮጵያ ወደ ባህር አገሩንቶ እየሄዱ ነው። ምክንያቱ ለነዚያ ሰዎች ምንም አይነት የተሰጠ የካሳ ክፍያ የለም። ስለዚህ ከፍተኛ ችግር ውስጥ ይገኛል። በጣም ብዙ ህዝብ ነው። ከአስር ሺ በላይ ህዝብ ነው። በምስራቅ አፍሪካ ያጋጠመው ድርቅ በቀይ ባህር አፋር ህዝብ ላይም ከፍተኛ ጉዳት እያደረሰ መሆኑን ነው ሊቀመንበሩ የገለጹት። ከሀያ ሺህ በላይ ነው በዚህ ረሃብ እየተጎዳ ያለው ህዝብ ምክንያቱ የዓለም አቀፍ ማህበረሰብ ከዚህ በቃ ምንም ልሰማው አልቻለም። መንግስቱ ደግሞ አውቆ ይህንን ሌላ ወየ እርዳታ ድርጅቶች እንዲያውቁ አያደርግም። ስለዚህ ከፍተኛ ረሃብና ይልቁት ውስጥ ይገኛል። ቀይ ባህር አፋር የቀይ ባህር አፋር ዲሞክራሲያዊ ድርጅት ሊቀመንበር አቶ ኢብራሂም ሀሮን በጋዜጣዊ መግለጫው መጨረሻም ለዓለም አቀፍ ማህበረሰብ ተከታይን ብለዋል። በተለይ ይ በአረብ ኤማራት የደርሰውንትን በእኛ ድርጅቱ መግለጫ ላይ ብዙ አድርገናል። የዓለም ማህበረሰብ ይህንን ጉዳይ እንዲያውቁ አፍሪካ አንድነት፣ ዩሮፕ እንዲሁም አሜሪካም ይቃድም ጭምር ይህንን ነገር እንዲያውቁ አንደኛ ሰብአዊ መብት በዚህ ጉዳይ ላይ ጥናት አድርጎ በቃ አንድ ውሳኔ እንደውስን፣ ሌላ ደግሞ በረሃብ እያለቀ ያለው ህዝብ መንግስት ይህንን ጉዳይ ስለደበቀ በቃ ሰው እየሞቱ ስለሆነ የዓለም ማህበረሰብ ጣልቃ ገብቶ ለህዝባችን መፍትሄ እንዲያደርግ የሚል መልእክት አስተላልፋለሁ። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም